በአሜሪካ ዋና ከተማ ዋሽንግተን ዲሲ በመቶዎች የሚቆጠሩ ኢትዮጵያውያን ባህላዊ የሆነውንና ከልብሳቸው ላይ የሚደረበውን በነርሱ አባባል ነጠላ ደርበው ጥንታዊ በሆነው ለአምልኮ ብቻ በሚጠቀሙበት የግዕዝ ቋንቋ አምልኳቸውን በቤተ ክርስቲያናቸው ያደርጋሉ። ሃይማኖታቸው ከጥንታዊ የክርስትና ሃይማኖቶች ቅርንጫፍ ውስጥም የሚካተት ነው። የቤተ ክርስቲያኒቷ አባላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ባህልና ቋንቋን እንዲቀጥል የሚያደርጉ ናቸው። ረጅም በሆነው የአምልኮ ስነ ሥርዓት የግዕዝ ቋንቋ በጎላና በድግግሞሽ በርዕሰ አድባራት ደብረሰላም ሰላም ቅድስት ማርያም ቤተ ክርስቲያን ይፈሳል። ቀዳሚ ምእመናኑ በመሬት ላይ ተደፍተው ካህኑ በዙሪያቸው ጽናውን እያንሿሹ ዕጣኑን መቅደሱን ያጥናሉ። ቤዛ ቢሌልኝ የቤተ ክርስቲያኒቷ ዲያቆንና የወጣቶች ኅብረት መሪ ነው። ሚኒንግ ዕጣኑ ከፍ ብሎ ሲወጣ የመታየቱ ምስጢር ጸሎታችን ወደ አምላካችን መድረሱን የሚያሳይ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚከናወኑት ነገሮችን በጥልቅ ብናጠናው በርካታ ትርጓሚዎችን ልናገኝ እንችላለን። ቀሲስ አብርሃም ሀብተ ስላሴ የቤተ ክርስቲያኒቷ ቄስ ናቸው። በአሜሪካ ውክቢያ ከበዛባቸው ከተማዎች አንዱ በሆነችውና አብላጫዎቹ ኢትዮጵያውያን ዳያስፖራ ማህበረሰብ በሚገኙበት የዋሽንግተን ዲሲ ከተማ የግዕዝ ቋንቋንና ሌሎችም ከእምነቱ ጋር የተያያዙ ባህሎችን ለመጪው ትውልድ ለማስተላለፍ ጽኑ ፍላጎት እንዳላቸው ቀሲስ አብርሃም ይናገራሉ። our tradition is ancient. It comes from apostolic times. And uh, uh, we believe in holy tradition. We have the Bible, we also have the holy tradition. But they are not, the two are not separate. Bahalachin Tintawi now. ከመጀመሪያዎቹ የክርስትና አማኞችም ነው የተቀዳው ቅዱስ በሆነው ባህል እናምናለን መጽሐፍ ቅዱስም አለን ነገር ግን ሁለቱም በምንም አይነት መልኩ የማይነጣጠሉ ናቸው። ወጣቶችንና በቅርቡ ወደ ቤተ ክርስቲያኒቱ የመጡትን አዳዲስ አማኞች ለማስተማር የደብረ ሰላም ቅድስት ማርያም ቤተ ክርስቲያን በአማርኛና እንግሊዘኛ ቋንቋዎች አገልግሎትን ትሰጣለች በአምልኮና አገልግሎት ሰዓትም በትልልቅ ማሳያዎች ወይም ስክሪኖች በሁለቱም ቋንቋዎች የተተረጎሙ ትምህርቶች ይታያሉ። ከዚህም በተጨማሪ ከቤተ ክርስቲያኒቷ ስነ ስርዓት መጠናቀቅ በኋላ የቤተ ክርስቲያኒቱ አባላት ጥንታዊ የሆነውን ዝማሪና ቅዳሴ በመቅረጽ በቤተ ክርስቲያኑ ዩቲዩብ ቻናል በማስቀመጥ ለመጪው ትውልድ እንዲደርስ ባህሉ ተጠብቆ እንዲቆይ ያደርጋሉ። If they learn the, the tradition, the language, and also the, the, the faith, of course, the religion. If they do that, they can balance, you know, life here is very hectic, you know, and also it's geared towards material uh, profit. But the tradition concentrates on, uh, focuses on uh, spiritual development. እነዚህ ሕፃናት ባህላቸውን ቋንቋቸውንና እምነታቸውን እንዲሁም ሃይማኖታቸውን ሲማሩ ህይወትን አመጣጥነው መኖርን ይችላሉ። እንደምናውቀው ህይወት ድግግሞሽ የበዛባት አሰልቺ ነች። በዚህ ላይ ወደ ቁሳቁሱ ዓለም እንድንሳብም ታደርገናለች። ነገር ግን ባህል በጥልቀት ትኩረት የሚያደርገው የመንፈስ እድገት ላይ ነው። ቤተ ክርስቲያኒቷ በዋሽንግተን ዲሲ የተመሰረተችው በ1987 ዓ ም ሲሆን በአሁን ሰዓትም ከ1500 በላይ የተመዘገቡ አባላት አላት። ከ400 በላይ ምዕመናን በየሳምንቱም አገልግሎቱን ይካፈላሉ። የ21 ዓመቷ ወጣት ቃና ዘገሊላ መስገቡ በባልቲሞር ሞርጋን ስቴት ዩኒቨርሲቲ ተማሪ ስትሆን የቤተ ክርስቲያኒቷም አባል ናት። እዚህ ያለን ኢትዮጵያውያን በሙሉ እንግዳ ተቀባዮች ነን። ምክንያቱም እኛ ኢትዮጵያውያን ስለሆንን ቤተክርስቲያን በምመጣበትም ጊዜ የሚሰማኝ አገሬ እንዳለሁ ነው። ነጠላ በመጀመሪያ ወደ ቤተ ክርስቲያን ስንገባ ጫማችንን እናወልቃለን። ነጠላም የምንለብስበት ተምሳሌትነቱ ክርስቶስ ሲወለድ በጨርቅ መጠቅለሉን ለማስታወስ ነው። <laughs> After the priest is done reading, the deacon will take the gospel and he'll take it to every believer and the church and they'll kiss that one gospel that was read to symbolize uh, their kissing the true words of our Lord and our Savior Jesus Christ. ዲያቆኑ መጽሐፍ ቅዱሱን በመያዝ በቤተ ክርስቲያን ውስጥ ላሉት ሁሉም አማንያን ያሳልማል። የማሳለሙ ተምሳሌትነትም የጌታችንና መድኃኒታችን ኢየሱስ ክርስቶስ እውነተኛ ቃል መሆኑን የሚያሳይ ነው። ቀሲስ አብርሃም ሀብተ ስላሴ እንደሚሉት የደብረ ሰላም ቅድስት ማርያም ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አካል ስትሆን በአፍሪካም በክርስትናው ጥንታዊ የምትባል ቤተ ክርስቲያን ናት። አምልኮ ስርዓቱንም ስትመለከቱ ላለፉት ሁለት ሺህ ዓመታት የተቀየረ ነገር የለም፣ ስለሆነ እውነተኛውን ባህል የምታገኙት ከዚህ ነው። ለዚህም ነው እዚህ በደስታ የምንመጣው። ይህንን ታሪክ ያጠናከረችው ዴብራ ክሮአርክ ከኤስቢኤስ ዜና ክፍል ሲሆን በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ተተርጉሞ ቀርቧል። ለኤስቢኤስ ራዲዮ ማርታ ጸጋው